ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። I'm recording this from home because here at Voice of America, almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your family. Amanda Bennett Balanlo, the Radio Society. The more is the coronavirus, the people who have እኔና የአሜሪካ ድምፅ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። የአሜሪካ ድምፅ ዳይሬክተር አማንዳ ቤኔት ናቸው። በትላንትናው ዕለት ለአሜሪካ ድምፅ አድማጮች ካስተላለፉት መልእክት የተወሰደ ነው። ሙሉ መልእክቱ ዜናውን ተከትሎ ቆየት ብሎ ይቀርባል። ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመትካት የእርስዎ ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖሩ ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ አድርጉ። የምን ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበጥ ራስዎንና ወገኖን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል። ዛሬ የተንቀሳቃሽ የስልክ ጥሪ ያደረጉ ኢትዮጵያውያን በሙሉ ስለ ኮሮና ቫይረስ የጥንቃቄ ምልክቶችን ሲያዳምጡ ውለዋል። ዝርዝሩ በዕለቱ አቢርስ ይቀርባል። ሙስሊም ምዕመናን በጸሎት ጊዜም ሆነ በሌላ ማኅበራዊ ሕይወታቸው ራሳቸውንም ሕዝቡንም ለኮሮና ቫይረስ እንዳይጋለጥ እንዲጠብቁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳሰበ። የኮሮና ቫይረስን ወረርሽኝ ለመግታትና ሊከተል የሚችለውን ብርቱ አደጋ ለመቀነስ የመጪዎቹን ቀናት ለኢትዮጵያ ወሳኝነት አስመልክቶ ሁለት የመስኩ ባለሙያዎች ያቀረቧቸውን ሀሳቦች የሚቃኝ ውይይትም ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን በአዲስ መልክን ጋር ተመልሰናል። ከዛሬ ሐሙስ መጋቢት 12 2012 ዓ.ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ቴክኒክ አቀናባሪያችን ልብሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ተቆጅታየ ዜና ይስጥልኝ። የተከበራችሁ አድማጮች እንደምን አምሽታችኋል? የዓለም ዜናውን ይዤ ቀርቤ ያለው ቆንጅ ታየ ነኝ። በአዲስ አበባ የኮሮና ቫይረስ ወረርሽኝን ከውጭ ሀገር ሰዎች ጋር በማቆራኘት የውጭ ሀገር ተወላጆች ላይ የወከባና የጥቃት አድራጎት እየተፈጸመ መሆኑን ሪፖርቶች ደርሰውኛል በሚል በኢትዮጵያ የዩናይትድ ስቴትስ ኤምባሲ ያወጣውን ማስጠንቀቂያ ተከትሎ የጠቅላይ ሚኒስትር ጽህፈት ቤት የማሳሰቢያ ምላሽ አውጥቷል። ስለ ኮቪድ አስራ ዘጠኝ ግንዛቤ የማስጨበጥ ስራ እየተከናወነ መሆኑን በመጥቀስ የጀመረው መግለጫው ቫይረሱ ከየትኛውም ሀገር ወይም ዜግነት ጋር የተያያዘ አይደለም። ሰው የሆነ ሁሉ ለቫይረሱ ተጋላጭ ነው። ካለ በኋላ ይልቁኑ መፍትሄው የጤና ጥበቃ ሚኒስቴር ያወጣውን የመከላከልና ጥንቃቄ መመሪያ መከተል እንደሆነ አሳስቧል። አስከትሎም መግለጫው ይህ ቫይረስ የመከላከል ጥረታችንንና ሰብአዊነታችንን የሚጋርድ ርህራሄያችንንም የሚያስጥለን ሊሆን አይገባም ብለዋል። የዓለም ማህበረሰብ አካል በመሆናችንም አንዳችን ለአንዳችን ጠባቂዎች ነን። አይሪፒት ፍርሃት ሰብአዊነታችንን እንዲነጥቀን አንፍቀድ ሲል አሳስቧል። ከጤና ጥበቃ ሚኒስቴር ተጨማሪ ገለጻ ለማግኘት ዘጋቢዎቻችን እየተጠባበቁ ናቸው። በሌላ ዜና ህዝበ ሙስሊሙ በጸሎት ጊዜም ሆነ በተለያዩ እንቅስቃሴዎቹ ራሱንና ህዝቡን ከቫይረሱ እንዲጠብቅ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አሳስቧል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይኖረናል። ኮሮና ቫይረስ ዓለምን እያተራመሰ ባለበት በአሁኑ ወቅት አፍሪካ ለሚከተለው ሁኔታ መዘጋጀት አለባት ተብሏል። የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ ዶክተር አህመድ አጉዌል አህጉሪቱ ከኢቦላ ወረርሽኝ የተማረችው ተመክሮ ስላላት ለሚመጣው ችግር ተገቢ ምላሽ ለመስጠት በተሻለ ተዘጋጅታለች ማለታቸውን ሳሌም ሶሎሞን ባጠናቀረችው ዘገባ ገልጻለች። አዳነች ሰሀዬ ዝርዝሩን ይዛለች። አፍሪካ ውስጥ በአብዛኛው የኮሮና ቫይረስ መዛመት የታየባቸው ሶስት ሀገሮች መሆናቸው ታውቋል። ይሁንና መላ አፍሪቃ የተቻለውን ሁሉ ማድረግ አለበት ሲሉ የአፍሪቃ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ ዶክተር አህመድ አጉዌል አስገንዝበዋል። ቫይረሱ በተቀረው የዓለም ዙሪያ ትርምስ እየፈጠረ ነው። ስለሆነም በአፍሪቃ ያለነው ሁላችንም መዘጋጀት አለብን። በአውሮፓና በእስያ የምናየውን ያህል ወረርሽኝ እንዳይደርስብን ዝግጅት ማድረግ ያስፈልጋል። ምክንያቱም የጤና ጥበቃ ስርዓታችን የሚወጣው አይሆንም ብለዋል ዶክተር ኦግዌል። ዶክተር ኦግዌል አያይዘውም ዋናው ስትራቴጂ መንግስታት ኮሮና ቫይረስ በአህጉሪቱ ላይ ሊያደርስ የሚችለውን ጉዳት በመቀነስና በማስወገድ ተግባር እንዲሰማሩ መምከር ነው ብለዋል። የአፍሪካ ህብረት ቴክኒካዊ አገልግሎት የሆነው ድርጅታቸው ሀገሮች ዝግጅታቸውን ለማጠናከር በሶስት ዋና ዋና መንገዶች እየሰራ መሆኑን ገልጸዋል። ሰዎች ከውጭ ሀገራት በሚገቡባቸው ቦታዎችና ሆስፒታሎች የሚደረገውን ክትትል ይበልጥ ማሻሻልን፣ ሀገሮች የኮሮና ቫይረስ በሽታን የመመርመር ብቃታቸውን ከፍ ማድረግ የሚሉትን እንደሚያቅፍ ዶክተር ኦግዌል ጠቁመዋል። በአሁኑ ወቅት 43 የአፍሪካ ሀገሮች ወረርሽኝ ለማስወገድና ለመቆጣጠር ያላቸውን ብቃት አጠናክረዋል፣ በሽታው የያዛቸው ሰዎች ተለይተው እንዲታከሙ ለማድረግ ያላቸውን ብቃት አሻሽለዋል ብለዋል። የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ እስካሁን ባለው ጊዜ ኮሮና ቫይረስ የበዛባቸው የአፍሪካ ሀገሮች ግብፅ፣ ደቡብ አፍሪቃና አልጄሪያ ናቸው። ግብፅ ውስጥ 196፣ ደቡብ አፍሪቃ 116፣ አልጄሪያ 73 የቫይረሱ በሽተኞች እንዳሉባቸው ታውቋል። ከትናንት አንስቶ በመላ አፍሪቃ 65 የኮሮና ቫይረስ በሽተኞች እንዳሉ ተዘግቧል። አንድ ጥሩ ነገር ግን እነዚህ የቫይረሱ በሽተኞች በዙባቸው የአፍሪካ ሀገሮች ጥሩ ወይም የዳበረ የጤና ጥበቃ ስርዓት ያላቸው ናቸው ብለዋል ዶክተር ኦግዌል። ይህ ሲባል ግን የወረርሽኙ መስፋፋት ማንኛውንም ሀገር ሊያጨናንቅ እንደሚችል በመግለጽ የአፍሪካ የበሽታ ቁጥጥርና መከላከል ማዕከል ምክትል ስራ አስኪያጅ ዶክተር አህመድ ኦግዌል አስገንዝበዋል። አዳነች ፍሳዬ ከሜሪላንድ የዩናይትድ ስቴትስ የፌዴራል አጣዳፊ ሁኔታ አስተዳደር መስሪያ ቤት ፊማ በመላ ሀገሪቱ በመጨረሻው ከፍተኛ ደረጃ እንዲንቀሳቀስ ከውሳኔ ላይ ተደርሷል። ፕሬዚደንት ዶናልድ ትረምፕም የዚህን ተቋም ስልጣን ለኮሮና ቫይረስ ወረርሽኝ በሚሰጠው ምላሽ ስራ ላይ እያዋሉት ናቸው። ፕሬዚደንቱ ትናንትና በዋይት ሀውስ በሰጡት ጋዜጣዊ መግለጫ የመከላከያ ምርት ድንጋጌ ምናልባት አስፈላጊ ሆኖ ቢገኝ ስራ ላይ እናውለዋለን ብለዋል። ድንጋጌው ለሀገር መከላከያ ድጋፍ የሀገሪቱን የኢንዱስትሪ መሰረት ግብአት አቅርቦት ለማፋጠን እና ለማስፋት ለፕሬዚደንቱ ስልጣን የሚሰጠው ሕግ ነው። በተጨማሪም በላያቸው ወታደራዊ ሆስፒታል ያሏቸው መርከቦች ለስራ እንደሚሰማሩ የገለጹት ፕሬዚደንቱ አንደኛው ወደ ኒውዮርክ ሁለተኛው ደግሞ ለጊዜው ወዳልታወቀ ስፍራ ይሰማራሉ ብለዋል። ይህ በዚህ እንዳለ የመከላከያ ሚኒስትር ማርክ ኤስፐር የጦር ሰራዊቱ አምስት ሚሊዮን ለህሙማን የመተንፈሻ አጋዥ መሳሪያዎች ሬስፒሬተርስ፣ እና የመከላከያ ጭንብሎች ለሲቪሎች የጤና ጥበቃ እና ፈጥኖ ደራሽ ሰራተኞች መጠበቂያ እንዲውሉ እንደሚሰጥ ይፋ አድርገዋል። ብዙ ሚሊዮን ጭንብሎች ያስፈልጉናል እናዛለን። ብዙ ሺህ የመተንፈሻ አጋዥ መሳሪያዎች እንዲቀርቡም አዘናል ሲሉ ፕሬዚደንት ትረምፕ ትናንት አስታውቀዋል። የጸረ ኮሮና ወረርሽኙን ግብረ ኃይል የሚመሩት ምክትል ፕሬዝደንቱ ማይክ ፔንስ ከአስር ሺህ በላይ የመተንፈሻ አጋዥ ቬንቲሌተሮች መንግስት መጋዘን ውስጥ መከማቸታቸውን ይፋ አድርገዋል። ዋሽንግተን ዲሲ እና ሀምሳዎቹንም የዩናይትድ ስቴትስ ግዛቶችን ባዳረሰው ኮሮና ቫይረስ የተነሳ ፕሬዚደንት ትረምፕ ራሳቸውን በአንድ በኩል ስመለከተው የጦርነት ወቅት ፕሬዚደንት ነኝ ማለት ነው ሲሉ ተደምጠዋል። በቀጣዮቹ አራት እና አምስት ቀናት በቫይረሱ የሚጠቁ ሰዎች ቁጥር በአሜሪካ በጣም እንደሚጨምር ነው እየተጠበቀ ያለው። ከቀደመው የቫይረሱን የማጣጣል አመለካከት በተለየ ፕሬዚደንት ትረምፕ ይህ ቫይረስ በጣም በከበደ ሁኔታ የሚዛመት ነው ሲሉ ተደምጠዋል። ዩናይትድ ስቴትስ ውስጥ እስካሁን በቫይረሱ የተጠቃው ሰው ቁጥር ከሰባት ሺህ ሦስት መቶ በላይ የሞቱትም ቢያንስ አንድ መቶ አስራ አምስት መድረሳቸውን የታወቀው ይህን በአይን የማይታይ ጠላት ድል እንመታዋለን ብለዋል ፕሬዚደንት ትረምፕ። በዩናይትድ ስቴትስ ዜና እንቆይና ሁለት የኮንግረስ ማለት የተወካዮች ምክር ቤት አባላት ለኮሮና ቫይረስ መጋለጣቸው ተዘግበዋል። ሁለቱም በመልካም የጤና ሁኔታ ላይ መሆናቸውንና ቤታቸው ራሳቸውን ለይተው እንዳሉ ሐኪሞቻቸው ገልጸዋል። ከሁለቱ አባላት ጋር የተነካኩ ይኖሩ እንደሆን አስፈላጊው ክትትል እየተደረገ መሆኑንም ሐኪሞቹ አክለው አስታውቀዋል። ይህ በዚህ እንዳለ ዓለም አቀፉ የኦሎምፒክ ኮለም ብሎ በመወሰኑ ከአትሌቶች ብርቱ ነቀፋ እየወረደበት ነው። የአይኦሲ ፕሬዚደንት ቶማስ ባህ እንደ አውሮፓውያን አቆጣጠር ሐምሌ ሀያ አራት እስከ ነሐሴ ዘጠኝ የሚካሄደውን የቶኪዮ ኦሊምፒክስ ውድድር የመሰረዝ እቅድ የለንም ሲሉ ትናንትና ነው ከኦሎምፒክ ባለስልጣናት እና ከአትሌቶች ተወካዮች ጋር ባደረጉት ውይይት ያስታወቁት። የኮሮና ቫይረስ ዓለም አቀፍ ወረርሽኝ በቀዳሚነት የተቀሰቀሰባት የቫይረሱ መነሻ የሆነችው የቻይናዋ ውሃን ከተማ ለመጀመሪያ ጊዜ ትናንትና ረቡዕም ሆነ ዛሬ አንድም የቫይረሱ አዲስ ተጠቂ እንዳልተገኘ ይፋ አድርጋለች። እንደሚታወቀው ውሃን ላለፉት ሁለት ወራት የቫይረሱን መዛመት ለማስቆም ዝግ ሆናል የከረመችው እናም በቅርብ ሳምንታት የተጠቂዎቿ ቁጥር ሲቀንስ ቆይቷል። በሌሎች የሀገሪቱ አካባቢዎች ግን ዛሬ ሰላሳ አራት አዲስ የቫይረሱ ተጠቂዎች እንደተገኙና ከሌላ ሀገር የመጡም እንዳሉባቸው የገለጹት የቻይና የጤና ባለስልጣናት ይህ ሁኔታ ሀገራችን ወረርሽኙን ለመቆጣጠር ያስመዘገበችውን ትልቅ ስኬት ችግር ላይ ይጥላል ብለው እንደሰጉ እየተናገሩ ነው። በአሁኑ ጊዜ ቫይረሱ አንድ መቶ ስልሳ ስድስት ሀገሮችን አዳርሷል። የዓለም የጤና ድርጅት እንዳለው ከሁለት መቶ ስምንት ሺህ በላይ የተረጋገጡ የቫይረሱ ተያዦች አሉ። እስካሁን ስምንት ሺህ ስድስት መቶ ሰው ሞቷል በኮሮና ቫይረስ። በአሁኑ ወቅት የኮሮና ቫይረስ ተያዥ ሪፖርት ያልተደረገባት ደቡብ ሱዳን በሌላ በኩል በከባድ የኩፍኝ ወረርሽኝ ተጠምዳ እንደምትገኝ ተዘግቧል። ከጥር ወር አጋማሽ ወዲህ ከአራት ሺ ሰባት መቶ በላይ ሰዎች መጠቃታቸውና ሀያ ስድስት መሞታቸውን የተገለጸው ሁለት ነጥብ አምስት ሚሊዮን ህጻናትን መከላከያ ክትባት ለመስጠት እየተዘጋጀ መሆኑ ተነግሯል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍም 94.3 ና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርእስ ከማለፋችን አስቀድመው ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ። ኢትዮጵያም አሁን ገና መስኮቱ አልተዘጋም ማለት ትችላለ። ስድስት ሰው ነው ያገኘነው። ስድስቱም ቢሆኑም ራሱ እያንዳንዳቸው በትክክል ከውጭ ጋር የተገናኘ ኢንፌክሽን እንደሆነ ነው የምናውቀው። እስካሁን ድረስ ኢትዮጵያ ውስጥ ሆኖ ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መምጣት ጣት ሲጀምር ነው መደንገጥ የምትጀምረው ሁለተኛው ደረጃ ላይ የምትደርሰው። ሁለት ዓመት አንድ ዓመት የለንም፣ ሁለት ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር የሆነ ስለዚህ ር ብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው እየሄዱ ማስተማርና ስለ ኮቪድ 19 የሚያስፈልገውን ኢንፎርሜሽን ማሰማራት መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ ኢል ቢ ቱ ሌት። የኮሮና ቫይረስን ወረርሽኝ ለመግታት በመጪዎቹ ቀናት በኢትዮጵያ መሆን ያለበትን አስመልክቶ መንገድ ጠቋሚ ምክር ሐሳብ ያቀረቡ ሁለት የመስኩ ባለሙያዎች ናቸው የሰማችኋቸው። የውይይታቸውን የመጀመሪያ ክፍል በሁለተኛው አጋማሽ እናቀርባለን። ጠብቋቸው አድማጮች። አሁን ልዩ ማሳሰቢያ I'm Amanda Bennett, and I'm director of Voice of America. I'm recording this from home because here at Voice of America, almost all of us are now working remotely in order to help. Slow the spread of the coronavirus that I know has been affecting so many of you and your family. Amanda Bennett Balalo, radio, our employees is we not the we we during coronavirus, የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል ፤ የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤና እና መልካም እድል እመኝላችኋለሁ። አመሰግናለሁ። አገልግሎታችንን እንደምንቀጥልም እተማመናለሁ። አመሰግናለሁ። የአሜሪካ ድምፅ ዳይሬክተር አማንዳ ቤኔትን ድምፅ ነው የሰማችሁት፣ በትናንትና ዕለት ለአሜሪካ ድምፅ አድማጮች ያስተላለፉትን ልዩ መልእክት። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ዛሬ የተንቀሳቃሽ የስልክ ጥሪ ያደረጉ ኢትዮጵያውያን በሙሉ ስለ ኮሮና ቫይረስ የጥንቃቄ መልእክቶችን ሲያዳምጡ ውለዋል። ሰዎች ስልክ ሲደውሉ የሚሰሙት የጥሪ ድምፅ የኮሮና ቫይረስ የጥንቃቄ መልእክት እንዲሆን ያደረገው ኢትዮ ቴሌኮም 45 ሚሊዮን ደንበኞቹን ለመድረስ ማሰቡን ዋና ስራ አስፈጻሚዋ ወይዘሪት ፍሬ ሕይወት ታምሩ ለአሜሪካ ድምፅ ተናግረዋል። የስልክና የኢንተርኔት አገልግሎት የተቋረጠባቸው የምዕራብ ኦሮሚያ አካባቢዎች በተለያዩ መንገዶች መረጃ በሚያገኙበት ሁኔታ ላይ ውይይት መደረጉንም ዋና ስራ አስፈጻሚዋ ጠቁመዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚዋን ወይዘሪት ፍሬ ሕይወት ታምሩን ያነጋግረው እስክንድር ፍሬው ተከታዩን አድርሶናል። ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመግታት የእርስዎም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖር ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ አድርጉ የምን ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሩ። ባለመጨባበት ራስዎን እና ወገኖን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለህዝባችን ይመኛል። በጣም አመሰግናለሁ ስለ ጊዜዎት ወይዘሪት ፍሬሕይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። በቅድሚያ በኮሮና ቫይረስ ዙሪያ ግንዛቤ የሚያስጨብጥ አዲስ አገልግሎት ጀምራችኋል። እስቲ እሱን ያብራሩልኝ መጀመሪያ ነው። እሺ እስክንድር አመሰግናለሁ፣ ለአንተም ጤና ይስጥልኝ። ልክ እንደ መልእክቱ ማለት ነው፣ በስልኩ ላይ እንደሚሰማው ለሁላችንም ዛሬ የጀመርነው ግንዛቤ ለመፍጠር ነው ወይም በኮሮና ቫይረስ ስርጭትን ለመግታት ተገቢ ጥንቃቄ ማህበረሰባችን እንዲያደርግ በሌሎች ሚዲያዎች ከሚደረገው ግንዛቤ መፍጠር ስራዎች በተጨማሪ እያንዳንዱን ደንበኛ ደግሞ ያው አሁን ኢትዮ ቴሌኮም አርባ አምስት ሚሊዮን ደንበኞች አሉ። ስለዚህ በአብዛኞቻችን በምናደርጋቸው የስልክ ልውውጦች ይሄንን የግንዛቤ ማስጠበቅ ወይም ደግሞ መፍጠር ስራ ብንሰራ እኛም የበኩላችን አስተዋጽኦ እናደርጋለን ብለን ነው። አውትባውንድ ይባላል። ያው ጥ- ሌላ ጊዜ ጥሪ ስታደርጉ ቢፖን ቶን ነው የነበረው አይደለ? ታስታውሰዋለህ ብዬ አስባለሁ። አሁን ደግሞ ያደረግነው ስለዚህ፣ በወዲያኛው በምንደውልለት በኩል ያለው ወገን እስከሚያነሳ ድረስ ይሄንን የግንዛቤ ማስጨበጫ ወይም ደግሞ ልንወስዳቸው የሚገቡ ጥንቃቄዎችን ነው ያስቀመጥነው፣ በድምጽ መልእክት ማለት ነው። የኮሮና ቫይረስ ስርጭትን ለመትካት የእርስም ኃላፊነት ከፍተኛ ነው። እጆን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቀያየር እንዲኖረው ያድርጉ። ከዚህ በተጨማሪም አራት አራት ላይ እንደዚሁ እየደወልን አንዳንድ ጊዜ ያው ለመጀመሪያ ጊዜ ስለሆነ ይህንን አገልግሎት ስናስጀምር ደንበኞቻችን እስከሚገነዘቡ ድረስ ጥሪውን ላይ መልሱትም ይችላሉ በሚል ሁሉንም አማራጮች ነው እየተጠቀምን ያለ ነው። አንደኛው አሁን ዛሬ የጀመርነው የሪንግቶኑ ማለት ነው የጥሪው ማለት ነው ጥሪው ማለት ነው። ሌላኛው ደግሞ አራት አራት አራት ቁጥር ላይ ደግሞ እኛ ፑሽ እያደረግን ከኛ በኩል እየደወልን እናንተ ደውላችሁ ሳይሆን እኛ እየደወልን ደግሞ እንደዚሁም ከትናንትና ጀምረን እሱም ላይ እንደዚሁ ስራ እየሰራን ነው፣ እየላክን ነው። ዛሬም ጥሪ እየላክን ነው ለደንበኞቻችን ያለ ነው ማለት ነው። ከዛ በተጨማሪ አራት አራት ላይም ስትደውልም እንደዚሁ ያንን ድምፅ፣ የተቀረጸውን ድምፅ ታገኘዋለህ ማለት ነው ለግንዛቤ ማስጨበጫ ብለን ወይም ደግሞ ስርጭቱን ለመቅጣት ልንወስዳቸው የሚገቡ ጥንቃቄዎች ላይ መልእክት እያስተላለፍን ነው የምንገኘው ማለት ነው። ምን ያህል ደንበኞችን ወይም ኢትዮጵያውያንን እንደርሳለን ብላችሁ ታስባላችሁ? አሁን በአጠቃላይ በጀመራችኋቸው አገልግሎቶች እንግዲህ አርባ አምስት ሚሊዮን ደንበኛለን ሲባል ወይዘሪት ፍሬዎት አንዳንዱ ምናልባት ሁለት ሶስት ስልክ ያለውም ተቆጥሮ ሊሆን ይችላል የሚላል እና ምን ያህል ሰው እንደርሳለን ብላችሁ ታስባላችሁ? እውነት ነው እንግዲህ አሁን ትናንትናና እንኳን ዛሬ ባደረግ ነው በሚሊየንስ የደረስ ነው ከቅርብ ሰዓት በፊት ያለኝ መረጃ ማታ ላይ ስለምንከታተል እንደዚሁም መረጃውን እናደርሳችኋለን። እኛ የምንልከው እንግዲህ ጥሪ ኩሽ የምናደርግላችሁ ወደ እናንተ ምንደውለዋለ እያንዳንዱ ደንበኛ ደግሞ አንዱ ደንበኛ ወደ ሌላኛው ደንበኛ በሚያደርገው ጥሪ መካከል ደግሞ ያስቀመጥነው ድምጽ አለ። እሱም እንደዚሁ የራሱ ሚና ይጫወታል። ከዚህ በተጨማሪም የኮል ሴንተራችን ኮንታክት ሴንተራችን ላይ ዘጠኝ ዘጠና አራት ላይ ሲደወል ደንበኞች ጥሪውን ማዕከሉን እስከሚደርሱ ዌይቲንጉንም እሱን አድርገነዋል። ስለዚህ ባሉት አማራጮች ሁሉ ደመኞች ጥሪ፣ ስልክ ልውውጥ ሲያደርጉ ይሄንን የግንዛቤ ማስጨበጫ ወይም ደግሞ ሊወሰዱ የሚገባ ጥንቃቄዎችን መረጃ እንዲያገኙ ነው እያደረግን ያለ ነው። ስለዚህ እስካሁን ድረስ በአማርኛ ነው መልዕክቱን እያስተላለፍን ያለ ነው። ወይቲንግ ላይ እያጠናቀቅንን ያለ ነው። አሁን እሱንም እንደዚሁ መጠበቂያ ላይ ማለት ነው መጠበቂያ ላይ በአፋን ኦሮሞ፣ ትግርኛ፣ እንደዚሁም ሶማሌኛ እኛ ኮንታክት ሴንተር ላይ ወይም ኮል ሴንተራችን ማለት ነው አራት ቋንቋዎች ስላሉን እነሱንም እንደዚሁ እያስተረጎምነን ያለ ነው እና ለመድረስ እየሞከርን ያለ ነው እንግዲህ ሁሉም ደንበኞች ኢትዮ ቴሌኮም ደንበኞች በሚያደርጉት የቴሌኮም ትራንዛክሽን ወይም ልውውጥ ይሄንን የግንዛቤ ማስጨበጫ እንዲደርሳቸው ለማድረግ ነው ጥረት እያደረግን ያለ ነው። አርባ አምስት ሚሊዮን ወይስ በሚሊዮኖች አርባ አምስት ሚሊዮን ጠቅላላ በቀን ጥሪ ያደርጋል ማለት አይደለም። የዛሬን ጥሪ ምን ያህል ጥሪ እንደተከናወነ ማታ ላይ ዳሽቦርድ ስላለን እንነግራችኋለን። ያ ሁሉ ጥሪ ይደርሰዋል ማለት ነው። ወይም ጥሪ ያደረገ ሁሉ በቀን ሁለቴም ሶስቴም ነው፣ አንድ ጊዜ ብቻ አይደለም ይህንን መረጃ እያገኘ ያለው እና ጥሩ ነገሩ ለማዳመጥም ብለው ደንበኞች እየደወሉ እንዳሉ አስተያየቶችን ሰጥተውናል፣ ሰምተናል። ጥሩ ነው። ስልክ ማያነሱ ሰዎችን ሁሉ መቀየም አቁመዋል። መልእክቱን ሰምተው ይዘጋሉ ቢያንስ። በጣም እናመሰግናለን። በዚህ አጋጣሚ ሁላችንም ያው እየተባበርን ያለ ነው። በጣም ጥሩ ነው ብዬ ነው የማስበው እና ሁላችንም ቴክኖሎጂ የሚፈቅድልን አማራጮችን ሁሉ እየተጠቀምን ህብረተሰባችን መረጃ እንዲደርሰው እናደርጋለን። በደንብ ይሄንን ካሰራጨን በኋላ ደግሞ ቀጣይም ሊወሰዱ የሚገባ ከጤና ሚኒስቴር የሚወጡ መረጃዎችንም እንደዚሁ እየወሰድን በቀጣይም አብዴት እያደረግን መረጃ የምናደርስ ይሆናል ማለት ነው። የመጨረሻ ጥያቄ ላድርገው። የዘሪት ፍሬወት ምዕራብ ኦሮሚያ አካባቢ እንግዲህ መንግስት እየወሰደ ባለው እያካሄደ ባለው የሚሊተሪ ኦፕሬሽን ምክንያት ወይም እንግዲህ የጦር እንቅስቃሴ ምክንያት የተቋረጡ የቴሌፎን እንዲሁም የኢንተርኔት አገልግሎቶች አሉ። አሁን ሁኔታው ለየት ያለ ሁኔታ እና ጥንቃቄ የሚጠይቅ ስለሆነ መልእክትም ለማስተላለፍ ከዚህ አንጻር እየተካሄደ እስክንድር፣ እንደምታስታውሰው እንግዲህ በዛ አካባቢ ያለው የቴሌኮም አገልግሎት የተቋረጠው በአካባቢው ከነበረው የጸጥታ የደህንነት ጋር ተያይዞ ያሉ ችግሮችን መንግስት እነሱን ለመቅረፍ በሚወስዳቸው እርምጃ ነው አገልግሎት የተቋረጠው ማለት ነው። ስለዚህ በቅርቡም እንግዲህ የኮሮና ቫይረስ እንደተከሰተ በዛ አካባቢ መረጃ ለማግኘት ህብረተሰቡ እንዳይቸገር ውይይት አድርገናል። በተለይም የኦሮሚያ ክልል መንግስት አስፈላጊ የሆኑት ነገሮች ሁሉ እንዳዘጋጀና በቅርብ ህብረተሰቡ መረጃ የሚያገኝበትን በሬዲዮም፣ እንደዚሁም በቴሌቪዥን ሌሎችንም ደግሞ ሴንተሮች እንዳቋቋመ መረጃው አለኝ። ተወያይተናል። እንደምታውቁት እንግዲህ ሌላኛውን ችግር ለ ቀደም ብሎ የተከሰተውን ችግር ለመፍታት ተብሎ የተደረገ ስለሆነ እንዴት አድርገን ንፍቷ ቢሆን ተወያይተንበታል ማለት ነው። እንዲሁ ዝም ብለን አላለፍንም። እስካሁን ግን ቴሌኮም ሰርቪሱን ለመክፈት የሚያስችሉ ሁኔታዎች ላይ አልደረስንም። በቅርቡ ግን ነገሮች ይስተካከላሉ ብዬ አስባለሁ። ሁሉም የሚመለከታቸው አካላት ግን ጉዳዩን ትኩረት ሰጥተው በዛ አካባቢ መረጃ ጥራት እንዳይኖር እየሰሩ ናቸው ያሉት። ይሄንም በደንብ አውቃለሁ። ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስ በጣም አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልን። የኮሮና ቫይረስ ስርጭትን ለመትካት የእርስዎም ኃላፊነት ከፍተኛ ነው። እጆዎን በሳሙናና በውሃ ይታጠቡ። በተቀመጡበት ስፍራ በቂ አየር እንዲኖረ ያድርጉ። ትኩሳትና የሳል ምልክት ከሚያሳዩ ሰዎች ጋር ንክኪ አድርጉ የምን ስሜት ካለው አቅራቢያው የሚገኝ ሐኪምን ያማክሮ ባለመጨባበት ራሱንና ወገኑን ከኮሮና ቫይረስ ስርጭት ይጠብቁ። ኢትዮ ቴሌኮም ፍጹም ጤናን ለሕዝባችን ይመኛል። አድማጮች፣ ተከታዩም የመጽሔት ዘገባ ከኮሮና ቫይረስ ጉዳይ ጋር ያቆየናል። ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች የሚወሰዱ ናሙናዎች እንዴት ይመረመራሉ? ውጤቱን ለማወቅስ ምን ያህል ጊዜ ይወስዳል? በኢትዮጵያ የሚገኘው ላብራቶሪ የመመርመር አቅሙስ ምን ያህል ነው የሚሉትን ጥያቄዎች የሚመልስ ዘገባ ነው። ተከታዩ ቅንብር ትኩረት ጽዮን ግርማ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ ጋር፣ ከጤና ሚኒስቴር ደግሞ የሕክምና አገልግሎቱ ዋና ዳይሬክተር አቶ ያዕቆብ ሰማንን አነጋግራ ተከታዩን ዘገባ አሰናድታለች። ኢትዮጵያ ለኮሮና ቫይረስ ተጋልጠዋል በሚል ከተጠረጠሩ ሰዎች የሚወሰደው ናሙና ምርመራ ስለሚደረግበት ሁኔታ በጤና ሚኒስቴር የሕክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ሲናገሩ፣ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ስር የጤና ሚኒስቴር ላብራቶሪ እንዳለ ያብራራሉ። ሁሉ በጤና ሚኒስቴር ስር ያለ በኢትዮጵያ ሕብረተሰብ ኢንስቲትዩት ስር ትልቅ ላቦራቶሪ አለን የጤና ሚኒስትር ላቦራቶሪ እዛ ላቦራቶሪ ውስጥ ናሽናል ኢንፍሉዌንዛ ላቦራቶሪ ይባላል ያው ከዚ በፊት እነዚህ ኢንፍሉዌንዛዎች አዲስ አይደለም ያው ጊዜ እየተከከቱ አልነበርም በተለያየ ጊዜ ስለዚህ የነሱን የሚመረምር ትልቅ ላቦራቶሪ ኢንተርናሽናልን በቅርብጫ አክቲቪት የሆነ ላቦራቶሪ ነው ያለው ከዚ አሁን እየሆነ ያለው ምንድን ነው ታካሚ ለምሳሌ የተገኘው ኤርፖርት ላይ ከሆነ ከጀሎሲ ሴንተር ይሄድና ከዛ ከጀሎሲ ሴንተር አምፕል ተወሶ አምፕል ኬሪ የሚደረግበት ፕሮሲጀር አለው። አንድ ባይ አምቡላንሶች አሉት አምፕል ብቻ የሚወስዱ ካለበት ማመልካካሚ ወይም ደግሞ ተጠርጣሪ ከነበረበት ቦታ ሳምፕል ይዘው ወደ ሪፈረንስ ላቦራቶሪ ይመጣሉ። በህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ በበኩላቸው የመጀመሪያው ሰሞን የተወሰዱ ናሙናዎች ደቡብ አፍሪካ ተልከው እንደተመረመሩ አስታውሰው አሁን ግን ሙሉ በሙሉ በዚህ ላቦራቶሪ ምርመራ እየተደረገበት እንደሚገኝ ተናግረዋል። ሳሳውዝ አፍሪካን ልክ ነበር፣ ምክንያቱም ቴስት ኪቶችን ስላልነበረን ነገር ግን ከዓለም ጤና ድርጅትና ከአሜሪካ ሲዲሲ እና ከአፍሪካ ሲዲሲ ባገኘናቸው መመርመሪያዎች የመጀመሪያ አካባቢ በህብረተሰብ ጤና ኢንስቲትዩት ጀመርን። በአሁኑ ሰዓት የማረጋገጥ ስራዎችን እንሰራለን። አለም አቀፍ ደረጃ የሚሰራባቸው ኪቶች ናቸው። ማረጋገጫ ከመስራታችን በፊት ኢንፍሉዌንዛ ላይክ ወይም ኢንፍሉዌንዛ የሚመስሉ ቫይረሶችን በሙሉ የመጀመሪያ የማጣራት ስራ ይሰራል። ለዛ ፖዚቲቭ የሆኑት እንደገና ተጣርተው ለኮቪድ አስራ ዘጠኝ ለኮንፈርሜሽን ይሰራላቸዋል በዚህ ነው እየሰራ የምንገኘው ሲሆን አሁን ምርመራ የሚደረግባቸው ላብራቶሪዎች ቀደም ሲል ለኢንፍሉዌንዛ የተዘጋጁ መሆናቸውንም ዶክተር ያረጋል ያስረዳሉ ከዚህም በፊት ከተለያዩ አካላት ጋር በመሆን ለኢንፍሉዌንዛ እና ለሳሪ ሰንቲኔል ሳይቶች ነበሩን በሀገር አቀፍ ደረጃ በተለያዩ ጤና ፋሲሊቲ ውስጥ እና እዛ ላይ የሚሰሩ ልምድ ያላቸው ላቦራቶሪ ባለሙያዎች አሉ ነው ከመጀመሪያው ለእነዚህ አይነት ቫይረሶች ናሙና መውሰድ የሚችሉ እና ለምሳሌ አዲስ አበባ ውስጥ በስቶ ጤና አምስት ሆስፒታሎች ላይ አሉ ከማዕከላዊ ከሆነው ከላቦራቶሪ ሰንተር ውጭ በየክልሉም አሉ በክልሉም ደግሞ ኦሪጂናል ላቦራቶሪ የሚባሉ ለሪፈራንስ ላቦራ የምንጠቀማቸው ትልልቅ የቫይራል ላቦራቶሪ ላይ ላይ ለምሳሌ የሚዝልስ ላይ ሌሎች ምን ላይ መስራት የሚችሉ ሰንተሮች አሉን። ስለዚህ እነሱን ያው ሰዎች ወደ አጭ ውጭ ሀገር ወደ ሰነጋል ሄደ ሰልጥነው ነው መጠው የአሰልጣኝ ከተሰጣቸው በኋላ በእነሱ በኩል ነው የሚወሰደው። ስለዚህ ሙን አወሳሰዱ ማንኛውም ኢቨን አደለም ላብ አለሙያ ሌሎቹ ጤና ባለሙያዎች፣ ሐኪሞች፣ ነርሶችን መውሰዱ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው እንዳልኩሽ፣ ፎልስ ኔጋቲቪቲን ለማሳነስ ሲባል የመጀመሪያው ዙር ለኢንፍሉዌንዛ ላይክ እና ለእነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራና ለዛ ፖዚቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠረው ግለሰብ ከጉሮሮ ላይ የሚወሰደው ናሙና ውጤት አሁን ባለው ሁኔታ በአጭር ሰዓታት እንደሚጠናቀቅ ዶክተር ያረጋል ጨምረው ይናገራሉ። ውጤቱ ከአራት ሰዓት እስከ አንድ ቀን ይፈጃል። የላብ ናሙና ብዛትና ሌሎችንም ፕሮሰሶችን ለማድረግ እስከ አንድ ቀን ይፈጃል። በእኛ እንጂ ኖርማሊ ከአራት እስከ አንድ ቀን መሀል ማለቅ የሚችል ነው። የጤና ሚኒስትሩ አቶ ያዕቆብ በበኩላቸው የምርመራ ውጤቱ ስለሚገለጽበት ሁኔታ ያስረዳሉ። ከምርምሮ ውጤቱ በትክክለኛ ሰንሰለት ማለት ነው። ውጤቱ ኢትዮጵያ መደጀ ፕሮዲክሽን ፐርሶናላት ኢሲቤት ኦፊሰር አላት በኮማንድ ነው የሚተዳደረው። በኢሲቤት ኦፊሰሩ ውጤቱ አፕሩቭ አድርገው ለሚኒስትሩ ሊቀል፣ ሚኒስትሩ ለፐብሊክ ዲስክሎዝ ያደርጋል ማለት ነው። ዶክተር ያረጋልም በአሁኑ ሰዓት የውጤት አገላለጹን በተመለከተ ፕሮቶኮሉ ተመሳሳይ እንደሆነ ይናገራሉ። እዚያ በአዲስ አበባ ደረጃ እየተሰራ ያለው ውጤት ወይንም ከክልል መጥቶ የሚሰራ ናሙና የላብ ባለሙያው ቀጥታ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ነው ሪፖርት የሚያደርገው። ነገር ግን በአሁኑ ሰዓት አንድ ላብራቶሪ ብቻ ስለሆነ ያለው መረጃውን በዚህ መንገድ እንደሚሰጥ ገልጸው፣ ላብራቶሪ በክልሉ በሚደራጅበት ጊዜ ውጤት አገላለጽን የተመለከተ ተጨማሪ የመረጃ ልውውጥ ሰንሰለት ይዘጋጃል ብለዋል። በአሁኑ ሰዓት ከክልል ስለሚመጡ ናሙናዎች ዶክተር ያረጋል ሲያስረዱ የራሱ የሆነ የትራንስፖርቴሽን ሲስተም አለው። ማለትም ትሪፕል ፓኬጅ ይባል አለ በዛ ተደርጎ ናሙና የሚንቀሳቀስበት ሂደት አለው። በዛ ተደርጎ ከክልሎች ከዚህም በፊት ከአማራ፣ ከትግራይ፣ ከኦሮሚያ ዛሬ ደግሞ ኢቨን ከሶማሊያ ክልል ናሙና የሚወስዱ ባለሙያዎች ሂደዋል። ስለዚህ ከዛ መጥጠው ተሰርቶ ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሴስ ነው እሱ ተሰራበት ይገኛል። ዶክተር ያረጋል አያይዘው አሁን ባለው ሁኔታ ምርመራውን ለማድረግ የሚያስችሉትን የመመርመሪያ መሳሪያዎች እጥረትም እንደሌለባቸው ችግርም እንዳልገጠማቸው ይናገራሉ። አሁን ባለው ሁኔታ ያው ይህን ያህል የኪድ እጥረት የለም። ምክንያቱም ቅድም ሜንሽን ያረኳቸው አካላትም ድጋፍ እያደረጉልን ነው። ከዛ ውጭም በቻይና አምባሲ በኩልም ያገኘነው የኪድ ድጋፍ አለ። በአሁኑ ሰዓት ደግሞ ያው እንደምታቂው ጠቅላይ ሚኒስትሩ ከጃክማን ጋር ካወራ በኋላ በኢትዮጵያ በኩል ለሁሉም አፍሪካ ሀገር የሚከፋፈል የላቦራቶሪ ኪት አለ። እዛ የእኛም ድርሻ አለ። ስለዚህ በአሁኑ ሰዓት ይህን ያህል በእጥረት ደረጃ የሚነሳ የላቦራቶሪ ኪት የለም። ከአዲስ አበባ ውጭ ባሉ ክልሎችም በተመረጡ ቦታዎች ምርመራ የሚደረግባቸው ማዕከላትን ለማዘጋጀት በሂደት ላይ መሆናቸውን ዶክተር ያረጋል ጨምረው ተናግረዋል። ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሴስ ነሱ ተሰራበት ይገኛል ሬፈራንስ ላብራቶሪዎች አሉን የክልሎቹ በክልል ከተሞች። ስለዚህ እነሱ ላይ የዚህ ምርመራ ማድረግ በሚችሉበት ሰዓት አቅም በማጎልበት ምዛው ማድረግ በሚችሉበት ሁኔታ ላይ የማስፋፋት ስራዎች ተጀምረዋል። አላለቁም። ጋና ሂደት ላይ ነው ያሉት። አድማጮች ከኮሮና ቫይረስ ጋር በተያያዘ ባለሙያዎችን ጠይቀን እያሰናዳን ያለነው ዘገባ በነገው ምሽትም ይቀጥላል። በትላንትናው ምሽት ለቫይረሱ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቀመጡበትን ነጣጥሎ ማቆያ ማዕከላትን በተመለከተ ዘገባ አሰምተናችሁ እንደነበር ይታወሳል። በነገው ምሽት ደግሞ የአፍና አፍንጫ ማስክ አጠቃቀምን በተመለከተ ባለሙያ አነጋግረን ያጠናቀርነውን ዘገባ ይ ይመለሳለው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94 ነጥብ 3 ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈው ስርጭቶች አሁኑ ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ቀዳሚው ቅንብር የኮሮና ቫይረስ የኢትዮጵያን መጪው ቀናትና የዩናይት ስቴትስን ሰሞንኛ ገጽታ ይመለከታል። ጋት በአቅም እጥረቱ ላይ መዘናጋት ተጨምሮ የብዙዎችን ሕይወት ሊነጥቅ የሚችል ብርቱ ፈተና ከፊታችን መደቀኑን በማመላከት ይበጃሉና አሁኑኑ በተጨባጭ ተግባር ላይ መዋል አለባቸው ያሏቸውን ብልሃቶች አንድ ሁለት ብለው ዝርዝረው አቅርበዋል። ሁለቱ ባለሙያዎች የፕሮግራማችን ቤተኛ በመሆን በተደጋጋሚ ሙያዊ ትንታኔ ሲሰጡን የቆዩትን አንደኛውን እንግዳችንን ጨምረን ሁለቱንም በየተራ እንተዋወቃቸው። ስሜ ሶስና ከበደ ይባላል። የምኖረው ባልቲሞር ሜሪላንድ ውስጥ ነው። የሕክምና ባለሙያ ነኝ። ፓብሊክ ሄልትን አጥንቻለሁ። ፖሊሲ ላይ ሰርቻለሁ። በፈረንጆች አቆጣጠር ብትዊን ቱ ታውዘንድ ሰቨን ቱ ቱ ታውዘንድ ናይን አዲስ የሆስፒታል ትሬኒንግ ፕሮግራም በተጀመረበት ጊዜ ያንን ፕሮግራም እንድመራ እድል አጋጥሞኝ ወደ ኢትዮጵያ ለሁለት ዓመት ሄድኩኝ ለየል ዩኒቨርሲቲ ተራ ሰራሁኝ። ለብዙ ዓመት ፋክልቲ ሆኜ የጆንስ ሆፕኪንስ ዩኒቨርሲቲ ሰራ ሆኜ ሄልት ፖሊሲ አስተምር ነበረ። በብዛት የሰራሁት ሄልት ኬር ኳሊቲ ኢምፕሩቭመንት ላይ እናስተካክል በዛ ላይ ነው ሪሰርች የማደርገው። አሁን ሪሰንትሊ የራስን ስራ ጀምሬያለሁ እና ፊዚሻን ሆኜ የሰራለው ኦኬዥናሊ፣ ግን ብዙ ስራዬ አሁን ማማከር ነው። አመሰግናለሁ አሉላ። ተላላፊ በሽታዎች ነው ያጠናሁት እና በሱ ስራ በማስተማርም በሽተኛ በመከታተልም በአመራርም እዚህ ዩኒቨርሲቲ ኦፍ ዊስካንሲን ማዲሰን ውስጥ በተላላፊ በሽታዎች ምርመራና ቁጥጥር ላይ ነው የምሰራው። ከዛ በተጨማሪ የኢንተርናሽናል ጉዞ ክፍል አለን፣ የእሱ ዳይሬክተር ነኝ። እንዲሁም የግሎባል ሄልት በአለም ላይ የሚገኙ ህመማት ላይ ያተኮረ ዲፓርትመንታችን ውስጥ ኃላፊ ሆኜ ነው የምሰራው። ፕሮፌሰር ዳውድ ሰይድ ሲራጅ፣ ዶክተር ሶስና ከበደ እንግዶቼ ሁለታችሁንም ለትውውቁም ለጊዜያችሁም አመሰግናለሁ። ማክሰኞ ምሽት ነው። ከስራ ወደ ቤት ተመልሳችሁ ባላችሁበት ከአሜሪካ ድምጽ በስልክ ነው ማነጋግራችሁ። ነገሮች በፍጥነት በመለዋወጥ ላይ ባሉበት በዚህ ሰዓት ለዚህ ቃለ ምልልስ ወደ ቢሮ መኪና እያሽከረከርኩ በመመለስ ላይ ሳለው ከዋሽንግተን ዲሲ እምብርት ላይ የሚገኘውን የከተማይቱ ትልቅ የስፖርት ማዕከል፣ ምግብ ቤቶች፣ ሲኒማ ቤት፣ ልዩ ልዩ መዝናኛዎች ከሚገኙበት ለወትሮ ቁጥሩ የበዛ ህዝብና የጎላ እንቅስቃሴ የሚታይበትን የከተማይቱን ክፍል አቋርጬ ነው ከዚህ የደረስኩት። አልፎ አልፎ ከሚታዩ ተሽከርካሪዎች በቀር ታዲያ አካባቢው ጸጥ ረጭ ብሏል። ቀደም ሲል ያን አካባቢ ለሚያውቅና ለሚያዘወትረው ሰው በሲኒማ ላይ ካልሆነ አይተነው የማናውቅ አይነት ፍጹም እንግዳ የሆነ ስሜት ይፈጥራል። እስኪ እናንተም በያላችሁባቸው ከተሞችና አካባቢዎች ያለውን ሁኔታ በመመልከት እንጀምር። ምን ይመስላል አካባቢያችሁ? ፕሮፌሰር ዳውድ የኮሮና ቫይረስ ወረርሽኝን ለመቆጣጠር ሲባል የተወሰዱ እርምጃዎች ጨምሮ ይንገሩን። አመሰግናለሁ። አንተ ያልከው በየትኛውም የአሜሪካ ቦታ እየደረሰ ነው ያለው። በእውነት በፍጹም እንዳልከው ከሲኔማ ውጪ በእውነት ይሆናል ብለን የማንጠብቀው ነገር ነው እየተካሄደ ያለው። አሁን ወደ አንተ ስመጣ ያገኘሁት ዶክተር በዚች አምስት ቀን የወሰድኩት ውሳኔ በህይወቴ ያህል ያን ያህል ወስኛ ላቅም እያለ ሲነግረ ነበረ። ዩኒቨርሲቲያችን አሁን ትምህርት ዘጋ። ዛሬ የህክምና ትምህርት ቤታችን አይነት ንክኪ እንዳይኖራቸው ተማሪዎች በሽተኛ እንዳይነኩ ከለከለ። ከዛሬ ጀምሮ ሰኞ የሳምባ ህመም ያላቸውን ብለን ነበር የወሰንነው ያው በዚህ ከቀጠለ ለሁለት ሳምንት ተብሎ ነው የተወሰነው። ግን ከዚህ ከቀጠለ ትምህርት እንዴት ይሄዳል የሚለውን ነገር መገመት መቻል አለብህ። ከአንድ ሺህ አምስት መቶ በላይ በየአገሩ ተሰራጭቶ የነበረ ተማሪ ነበረ በዚህ ዩኒቨርሲቲ በሙሉ ተጠርተው ተመልሰዋል ወደየቦታቸው። ከአለም ጠቅላላ እንደምታየው ነው፣ ሆቴሎች እየተዘግኖ ትላልቅ ካምፓኒዎች ነው እየተዘግኖ። ከአስራ አምስት ሰው በላይ የሚጠይቅ ማንኛውም ስብሰባ፣ የትምህርትም ኮንፈረንስ በሙሉ ተዘግተዋል። በሽተኞቻችንን በቴሌፎን ማየት ጀምረናል። ዛሬ አስር በሽተኞች ነበሩ። ሁለት ብቻ ነው በአይን ያየሁት፣ ምክንያት በጣም አስፈላጊ ስለነበረ የቀሩትን በቴሌፎን ነው ያደረግነው ነው እሱ። በፍጹም ገምተውም የማታውቅ ነው። ይህንን ለምንድን ነው የምናገር ያለሁት መሰለህ፣ የኢትዮጵያ ሕዝብም እንዲሰማው ያስፈልጋል። መሙ ሳይሰራጭ እንዲወሰዱ ብለን ቅዳሜና እሑድ ላይ አንዳንድ እርምጃዎች በጣም ብዙ ስንነጋገርባቸው የነበሩ፣ እንደዚህ ካልተደረገ እዚህ ነው የሚደረሰው፣ እንደዛም ተደርጎ ካልተደረሰ ነው እና አሁን አሜሪካ ምንድን ነው እየተባለ ያለው አስር ቀን ዘግተን ነው ይህን እየሰራ ነው እያልን ያለ ነው። ፈረንሳይ በእርግጠኝነት ይነግሩሃል። አስር ቀን ዘግተናል ይሉሃል። ጣሊያኖች በእርግጠኝነት ይነግሩሃል። አስር አስራ አምስት ቀን ዘግተናል ይሉሃል። ምክንያቱም እነሱ አሁን ከቁጥጥራቸው ወጥቶ የበሽተኛው ብዛት በየቀን እንዴት እየጨመረ እንደሆነ እያየው ነው እና ሁል ጊዜ እንደሚባለው ነው። ወረርሽኝ እንደዚህ አይነት ፓንደሚክ ሲመጣ ሁል ጊዜ ትክክለኛ የምትሆነው በጣም ያበዛኸው ሲመስልህ ብቻ ነው። ምክንያቱ ይቀድምሃል ሁለት የነበረው አራት፣ ከዛ ሀያ ሀምሳ ሺህ አምስት ሺ እያለ ስለሆነ የሚሄደው። ለዚህ ነው የምንሯሯጥ ያለ ነው። በቀናት እድሜ ውስጥ የቱን ያህል እንደተለዋወጠ እንዲያውም አስር ቀናት ዘግይተናል መባሉን ገልጠዋል። በእርግጥም አሳሳቢነቱ የናሬ ይመስላል። እንደ ኢትዮጵያ ባለ የመጀመሪያዎቹ ሕሙማን በታዩበት ቦታ ሊደረጉ ስለሚገቡ በተለያየ ደረጃ ያያቸዋቸውን ስትነጋገሩባቸው የነበሩትን ተከታት ያለው ኋላ ላይ በታይ ጥያቄዎች እንመለከታለን። ዶክተር ሶስና እርሶ ያሉበት ቦልቲሞር አንዱ ትልቁ የዩናይት ስቴትስ የሕክምና ተቋም ጃንስ ሆፕኪንስ ያለበት ከተማ ነው ያሉት። ምን ይመስላል አካባቢ የሚሰሩበትም ሆነ በዙሪያው ያለው ሁኔታ? አሁን እኔ ያለሁት ለአጭር ጊዜ ሜይን ውስጥ ነው፣ ወደ ላይ ወደ ሰሜን ነው። ከሜሪላንድ አርብ መለሳለሁ። ለአጭር ስራ መጥቼ ነው። ግን እዚህም ያለው ሁኔታ ከባልቲሞር ብዙ የተለየ አይመስለኝም። ልክ ዶክተር ዳውድ እንዳሉት እኔም ዛሬ ከአስራ ሁለት በሽተኞች አራት በሽተኞች ብቻ ነው በፊት ለፊት ያየሁት። በስልክ ነው የተነጋገርነው ስለችግራቸው እና፣ መንገዱ ሁሉ ጸጥ ብሏል። ብዙ ሰው አይመጣም። ብዙ ሰው ይፈራል መውጣት እና ብዙም የተለየ አይደለም። ልክ ዶክተር ዳውድ እንዳሉት በእንግሊዝኛ ሶሻል ዲስታንሲንግ የሚባለው ነገር በትልቁ እየተሰራበት ነው ያለው። መልካም። ዶክተር ዳውድ ከጥቂት ሳምንታት በፊት ወደ ኢትዮጵያ ከመጓዞ በፊት ያደረግነው ቃለ ምልልስም ነበር። ከተመለሱም በኋላ አናግሬዎታለሁ። የመጀመሪያዎቹ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር እኒ እንጂ ትክክለኛው ቁጥር ስለመሆኑም እርግጠኛ መሆን አይቻልም። በፍጥነቱም ስርጭቱ ይቀጥላልና እንዴት ነው የምትመለከቱት? አሁን ያለውን ሁኔታ ቅድም የፈረንሳይ የጣሊያንን፣ የዩናይት ስቴትስን ጉዳይ ካነሱባቸውም ሀሳቦች ጋር ያዛምዱልን። ዶክተር ዳውድ አመሰግናለሁ። እንዳልከው ኢትዮጵያ በቅርቡ ነው በአጋጣሚ ሄጄ ደርሼም የተመለስኩት። እንደ እድል ሆኖም ከጤና ጥበቃ ሚኒስትር ጋር ተገናኝቼ ስለነበር ከዛ ጊዜ ጀምሮ በአማካሪነት እየሰራ ሁኝ ነው ያለሁት። በየቀኑ የሚወስዷቸውን ከባድና በጣም አስቸጋሪ ውሳኔዎች በሀገራችን ሁኔታ ማለት ነው፣ እከታተላለሁ እሰማለሁኝም እና ምንድን ነው ከመጀመሪያው ማስቀመጥ ያለብን ባይዘወይ ብዙ ጊዜ ከአንተ ጋር ስንነጋገር ደጋግሜ ያነሳሁት ነገር ነው። አድማጮች ሊያሰለች ይችላል። ግን ማወቅ ያለብን እንደዚህ አይነት ወረርሽኝ ሲነሳ በእርግጠኝነት ማወቅ አይቻልም እንዴት እንደሚሄድ። አሜሪካ አሁን እንደዚህ ሆነን ተይዘን ያለ ነው፣ ጣሊያንም እንደዛ ያለችው ምክንያቱ በጽሁፍ በትምህርት በዛ ስፔሻሊቲ ላለን ሰዎች ብዙ ጊዜ እናወራዋለን እና እንሰማዋለን እና እናነባለን ያለፉትን ሀምሳ አመት የሚሆነው መቶ አመት የሚሆነውን ፓንደሚኮች ስለምናነብ ልናቀው እንችላለን። ግን ለውሳኔ ይከብዳል። ምክንያቱ ከአሁን በፊት አድርገው የማታውቅ ውሳኔ ስለሆነ እና ብዙ ጊዜ ጥሩ የሰራ አገር ህመሙን በሚገባ ሁኔታ ስለሚቆጣጠረው ትርፍ የሰራ ነው የሚመስለው። ለምሳሌ ቀላል ምልክት ሆንግኮንግ እና ሲንጋፖርን እንውሰድ። የኢንተርናሽናል ትራቨል ሶሳይቲ የሚባል አለን፣ እዛ ሰራለሁኝ እኔ። እና ሁለት ዶክተሮች ለአንድ ሰዓት የፈጀ ውይይት ነበረን። መሪ ዶክተሮች ናቸው። አንዱ ከሆንግኮንግ፣ አንድ ከሲንጋፖር። ሲንጋፖር እና ሆንግኮንግ ቻይና አፍንጫ ላይ ነው ያሉት። በእንቅስቃሴ ካየኸው ከኢሮፕ ከሚንቀሳቀሰው ሰው የበዛ ይንቀሳቀስባቸዋል። አሁን ግን መቶ አምሳ እና ሁለት መቶ የሚሆን ሰው ነው የታመመባቸው ያለ ለምንድ ነው? በጣም ከሚፈለገው በላይ ነው የተባለ የሚገመት ስራ ስለሰሩ ነው። መጀመሪያ ሰውን አለማስገባት፣ ህመም ምልክት ያሳየውን ቶሎ ብሎ መመርመር፣ ከተመረመረ በኋላ በሽተኛ ሆኖ ከተገኘ የተገናኘቸውን ሰዎች መፈለግ። ይሄ ነው ትልቁ። አንድ የታመመ ሰው ካገኘህ ቢያንስ ቢያንስ ሰላሳ እስከ አምሳ ሰው ተነካክቷል። ባይዘታይ ዲያግኖስ ሲደረግ አስር ሰው ካገኘህ የታመመ አምስት መቶ ሰው ልታፈላልግ ነው ማለት ነው። በእኛ ሀገር እንዴት እንደሚሆን መገመት ትችላለህ። ግን አበረጃ ሆን የናሱ እንዳታ ስትነግረን ነው የሲንጋፖሯ ሐኪም ከሰላሳ እስከ አምሳ ሰው ነው አንዱ። ከዛ በኋላ ደግሞ ቶሎ ብለህ ምርመራውን አድርገህ ካላገኝ እነዚህ ሰዎች ደግሞ የራሳቸው ቅርንጫፍ ጀምረዋል። ሌላ ወደ ሀያና አስራ አምስት ሰው ሊያጋለጡብህ ነው ገና ሳትይዛቸው ማለት ነው። ስለሆነ ይህንን ለመግታት ሶስት መሰረታዊ ነገሮች መደረግ ስላለባቸው ነው በጣም በዚህ በማስ ሚዲያም ስታየን የነበረው እነዚህ መሰረታዊ ነገሮች ምንድን ናቸው? መጀመሪያ የተጠረጠረው ምርመራው መደረግ አለበት። በትክክል በጣም በብዛት ማድረግ አለብን። አሁን አቅም ስለሌለን እኛ እዚህ ላይ ደከም ብለናል። ከኛ አቅም በላይ ስለሆነ ነው። ምርመራው መሳሪያው ከባድ ነው። የምትፈልገውን ያህል ማግኘት አትችሉም። በአሁኑ ሰዓት በአለም ደረጃ ሁለተኛው ማድረግ ያለብህ ምንድን ነው? ከተመረመረ በኋላ ያለውን ግንኙነቶች በሙሉ አጣርተህ እነዚህን ሰዎች ቶሎ ብለህ ለይተህ ምልክት ካላሳዩም መከታተል መቻል አለብህ። አስራ አራት ቀኑን ኢንኩቤሽን ፔሪድ ያልነውን ለመያዝ ማለት ነው። እነዚህን ሶስተኛው ምንድን ነው? በተቻለ መጠን ሁሉም ሰው ዲስታንስ ኖሮት የእጅ ነጽህና በጣም አድሄር እንዲያደርግ ማድረግ ነው ያለብን። አሁን እኛ በኢትዮጵያ ደረጃ ስታየው ከእነዚህ ውስጥ ፊዚብል የሆኑት ሁለቱ ናቸው። ሰዎች በተለይ ቻለ መጠን እንዳይገናኙ መግታት መቻል ለምሳሌ እንደ ስፖርት ነገሮች፣ እንደ ስብሰባች፣ እንደ የቤተ ክርስቲያን እና የመስጊድ እንቅስቃሴዎችን እንደ መቀነስ ያሉትን ነገሮች ትምህርት ቤት መዝጋት የሚመስሉትን ከባድ የሚመስሉት ሪሌቲቭሊ ከሌላ ውስጥ ተወዳድሮ የቀለሉት ናቸው። ምክንያቱም በጣም ብዙ ሰው መርምረን እያወቅን ስላልሆነ አሁን ብዙ ሰው እያመለጠን ነው ብለን መገመት አለብን። እንደዛ ካልን በጣም በተቻለ መጠን በሁለቱ ደረጃዎች ላይ መቀጠን ስላለብን ነው እና ከእነዚህ አገሮች የምንማረው ይሄ ነው። አሁን ሆንግኮንግ እና ሲንጋፖር፣ ጣሊያን እና ፈረንሳይ፣ አሜሪካ እንዲህ ሲሆኑ ባያዩ ኖሮ የእነሱ ፖለቲካ መሪዎች አብዝታችሁት ነው ያ ሁሉ ገንዘብ ያወጣ ነው ይሏቸው ነበረ፣ በእርግጠኝነት መናገር ትችላለን። አሁን ግን አይሏቸውም። እንደዛ አይተውታላ። ከቻይና ጋር ከእነሱ ያነሰ እንቅስቃሴ ያላቸው አገሮች እንዴት ንቅንቅ ላይ እንደሆኑ እያዩት ነው። እና ይሄ ነው ትልቁ ነገር። ኢትዮጵያም አሁን ገና መስኮቱ አልተዘጋም ማለት ትችላለ። ስድስት ሰው ነው ያገኘ ነው ስድስቱም ቢሆኑም ራሱ እያንዳንዳቸው በትክክል ከውጭ ጋር የተገናኘ ኢንፌክሽን እንደሆነ ነው የምናውቀው እስካሁን ድረስ። የኢትዮጵያውያኖቹ ኢትዮጵያ ውስጥ ሆኖ ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መምጣት ሲጀምር ነው መደንገጥ የምትጀምረው፣ ሁለተኛው ደረጃ ላይ የምትደርሰው ማለት ነው። ከውጭ ሀገር ሰው ጋር ንክኪ ሳይኖረው ከሀገር ውስጥ ካሉ ሰዎች የተላለፈ መሆኑን የሚያሳይ ከሆነ ሁለተኛው ደረጃ ደርሷል እያሉ ነው። ኮሚኒቲ ትራንስሚሽን እንለዋለን። እሱ ነው በቃ የመጀመሪያው። ፓንደሚኩ ስር ሰዷል ብለህ በቃ ከዚህ አሁን ከተነጋገርናቸው ና ጠቅላይ ሚኒስትሩ በቀደም ካስተዋወቋቸው በጣም ወሳኝ የሆኑ በላይ መሄድ የሚያስፈልግህ ያኔ ነው። ሁለተኛው ደረጃ ሲታለፍ ነው ደግሞ መልካም ዝርዝር አስፍረዋል ዶክተር ዳውድ በሕክምና ተቋማት ሐኪሞች ራሳቸው ሳይቀር ሊያደርጉ የሚገባውም ሊደረግላቸው የሚገባውን ጭምር ትወያያላቸው። ወደ ዶክተር ሶስና ሄድና መለሳለሁ። ወደ እርሶ ዶክተር ሶስና እርሶም በዛ ቀደም ብዬ በጠቀስኩት የሀሳብ መለዋወጫ መድረካችሁም ቀደም ብዬ በጠቀስኩት አዲስ ስታንዳርድ በተሰኘ እንግሊዝኛ ጋዜጣ ላይ የሚያጻፉት ግርድፍ ትርጉም ነው መወስደው፣ ከትላንት ከዛሬና ከነጋችን እንማር የሚል ሊደረጉ ስለሚገቡ ጉዳዮች ያነሳሉ። በቅርብ ዓመታት ውስጥ በወረርሽኝ ደረጃ የደረሱትንና አፍሪቃን ግን አድቀው የሄዱትን ኢቦላን በዋቢነት ይጠቅሳሉ። እስኪ ዛሬ ያለውን ቀደም ብሎ ዶክተር ዳውድ ከጠቀሷቸው የሚለጥቅ ሀሳብ እንመልከት ዛሬ ባለው ሁኔታ የመጀመሪያ ነው በሚባለው በዚህ ደረጃ ሊደረጉ ይገባል ያሏቸውን በጽሁፎ ያሰፈሯቸውን ለጊዜ ቁጠባ በቀጥታ ወደርሶ ላምጣ ዋና ዋና የሚሏቸውን ጭብጦች ያሳዩን እስኪ እሺ አመሰግናለሁ ዶክተር ዳውድ እንዳሉት የሶሻል ዲስተንስ አይሶሌሽን ወይም ደግሞ ሰዎችን አራርቆ ማስቀመጥ ወይም ደግሞ መከታተል አስፈላጊ ነገሮች ናቸው። ግን የፓብሊክ ሄልዝ ኮፍያይን ካደረግኩኝ ከዛም በፊት የሚቀድሙ ነገሮች አሉ ብዬ አምናለው። ያን ነው ትልቁ ነገር፣ ይሄ ሪስክ ኮሚዩኒኬሽን የሚባለው ነገር ነው። እንግዲህ በአማርኛ ቀጥታ ለመተርጎም ልትረዳኝ ትችል ይሆናል። ትልቁ የፓብሊክ ሄልዝ ስራ አንደኛው ይሄ ሪስክ ኮሚኒኬሽን የሚባለው የመጋለጥ እድል ያለባቸውን ሁኔታዎች ለይቶ እንዲታወቁ ማድረግ። አዎ፣ በጣም ጥሩ አመሰግናለሁ። እና እነዚህ የመጋለጥ እድል ያለባቸው ነገሮች እንዲታወቁ የማድረግ ስራው በጣም በጣም ትልቁና አስፈላጊው የመጀመሪያው ስራ ነው በኤፒዲሚክ ውስጥ። ያ ደግሞ ብዙ አይነት መንገዶች መጠቀም አለብን። እንደጻፍኩት አሁን ባለንበት ዘመን ሶሻል ሚዲያ ስልክ ላይ ወይም ቴሌቪዥን፣ ሬዲዮ ላይ ትዊተር፣ ኢሜል በተለያየ መንገድ ሰዎችን የተለያየ አይነት ነገር ሊያገኙ ስለሚችሉ እሱን መጠቀም ከዛም በላይ ደግሞ ብልቦርዶችን ደግሞ ፓምፍለቶችን፣ ፍላየሮችን ማስቀመጥ በጣም አስፈላጊ ነው። አሁን ይህ ትልቁ ስራ አንደኛውና የመጀመሪያው እሱ ነው። ምክንያቱም በብዛት ብዙ ህዝብ ሊሰማውና ሊረዳው የሚገባ ብዙ ነገር አለ ከትልቁ ከሳይንቲፊክ እውቀት በላይ ደግሞ በውሸት ወይም ደግሞ ትክክል ባልሆነ ነገር ሰው ሊደናበር ስለሚችል ትልቁ ስራ እሱ ነው። ሌላው የሂውማን ሪሶርሰስ ፎር ሄልት ዲቨሎፕመንት የሚባለው ነገር ነው። በፓብሊክ ሄልት ኢመርጀንሲ ላይ በተለይ ኢትዮጵያ ውስጥ አንድ ፍዘሻን ነው ለሰላሳ ሺህ የሚሆን ሰው ያለው እና እንደዚህ አይነት ስራ በሐኪሞች የሚሰራ ስራ አይደለም። የህዝባችን ቁጥር በጣም ብዙ ነው። ከመቶ ሁለት ሚሊዮን በላይ ነው። በጣም ብዙ ህዝብ በአነስተኛ ከተማ ውስጥ ነው የሚኖረው እና እንደዚህ አይነት ሁኔታ ባለበት እንደዚህ አይነት ችግር በሚመጣበት ጊዜ ዶክተር ያልሆነ ሰው ችግሩን ለማስወገድ እርዳታ ሊያደርግላቸው እንኳን ቢፈልግ ተቀባይነት የማይሰጡት አንዳንድ ሰዎች ሊኖሩ ስለሚችሉ ትልቁ ስራ የሚመስለኝ ህዝቡ እንዲረዳ ማድረግ፣ እነዚህ ቀለል ያሉ ነገሮች ፓብሊክ ሄልት ስራው ከባድ ነው፣ ግን ኮምፕሊኬትድ አይደለም። ያ ደግሞ በጣም የሚያስፈልግ ዲስቲንክሽን ነው እና ይሄ እንደዚህ አሁን የሰው ኃይል እጥረት ባለበት ሀገር ውስጥ እንዴት አድርጎ ነው በቂ ሰዎች ማሰማራት የሚቻለው? በዛ ምክንያት ያንን ማሰብ የሚገባው አሁን ትልቁ ስራ መሰራት ያለበት ከማስ ሚዲያ ኢንፎርሜሽን፣ እንዴት አድርገን ነው ሰዎች የምናሰለጥነው። ሁለት አመት አንድ አመት የለንም፣ ሁለት ወርም የለንም። በቀናቶች ውስጥ ግዴታ የጤና ባለሙያ መሆን የለባቸውም። በጣም አጭር የሆነ ስለዚህ ነገር ብቻ በቂ የሚሆን ስልጠና ተሰጥቶ እነዚህ ሰዎች በየቦታው እየሄዱ ማስተማርና ለኮቪድ ናይንቲን የሚያስፈልገውን ኢንፎርሜሽን ማሰማራት መቻል አለባቸው። አሁን ካልተደረገ ነገሩ ከሰፋ በኋላ ይዘገያል ይዘገያል። ሌላው ትልቁ ሶስተኛው ነገር የሚመስለኝ ይሄ ኮማንድ ፖስት የሚባል በአማርኛ እንግዲህ አንድ የመካከል የሆነ ነገር ያስፈልጋል ስራዎቹን የሚያስተባብር አካሄዱን አቅጣጫውን የሚያሳይ ሁሉን በትክክል ማደራጀት የሚችል በብሔራዊ ደረጃ ማዕከል መኖር አለበት እያሉ ነው አዎ በጣም እና ከዛ ቦታ ውስጥ የሚወጣ ስታንደርዳይዝ የሆነ ወይም ደግሞ አንድ ቃል አንድ ወጥ የሆነ ያስፈልጋል ለህዝቡ የሚሰጥ ግን ሰው የሚቀበለውን ኢንፎርሜሽን ግማሹ ከዚህ ከዛ የሚያገኝ ከሆነ ብዙ አይነት መደናገር ሊኖር ስለሚችል አንድ መካከለኛ ቦታ ያስፈልጋል። የተወሰኑ ሰዎች ለዛ ቦታ የተቀመጡ መሆናቸው እና ህዝቡ ማን የት ቦታ ሄዶ የሚያስፈልገውን ነገር ማግኘት እንደሚችል ማወቅ መቻል አለበት። አንድ የማይታለፍ ጉዳይ እናንሳ። በሽታ አምጪ ረቂቅ ተህዋስ ቫይረስ ያመጣው ሳይሆን ሰዎች በተለያየ ሀሳብ አንዱ ሌላው ላይ ያደርሷቸው የነበሩ አንዱ ሌላውን የሚመለከቱበት የተከፋፈለ ሀሳብ እንዲህ ያለ ከባድ ፈተና በመጣበት ጊዜ አደጋ ነውና ምናልባትም ከዛ ግምትና ሀሳብ ውጭ ሆነው ሰዎች የተቀራረበ ሁኔታም እንዲፈጡ ሊረዳ ይችል ይሆናል። በአንጻሩ ነገር ግን የቅርብ ጊዜ እውነታዎች የእምነት ቤቶች የተቃጠሉበት፣ ሰዎች በከንቱ የተገደሉበት፣ እገሌ ያደረገ እገሌ ላይ ተፈጸመ የሚለውን ተመለከትን። ከተመለከትም በዓለም ላይ የመጣ ፈተና ወደ ኢትዮጵያ ገብቶም ቁጥሮች ታይተዋል እና ያ እውነታ ባለበት ሰዎች ምን አይነት ለህይወት ወሳኝ የሆኑ ነገሮች ላይ ትኩረት ማድረግ አለባቸው? ዶክተር ዳውድ በርሶ ልጀምርና፣ በዶክተር ርዕሶስ እናንጨርሳለን። አድማጮች አሁን ወደ መጨረሻው ቅንብር ነው የምወስዳችሁ። ዩናይትድ ስቴትስ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር 10 ሺህ መድረሱ ተገልጿል። የአሜሪካን የዛሬ የኮቪድ-19 ይዞታ እና የመንግስቱን ምላሽ አስመልክቶ ሰለሞን አባተ ከትዝታ በላቸው ጋር ያደረገው ቃለ ምልልስ ቀጥሎ ይቀርባል። ትዝታ፣ እንደምንዋልሽ፣ እንደምናመሸሽ። እንዴት ዋልክ ሰለሞን? እግዚአብሔር ይመስገን። እንግዲህ ጤና ነሽ ብዬ ተስፋ ላድርግ ነው። እሺ፣ ከመቼ ጀምሮ ነው ለመሆኑ ቤት ያለሽው? ሰለሞን፣ እንደምታውቀው እኔ ብቻ ሳልሆን ወደ አንድ ሺህ ሰራተኛ ነው ያለው መሰለኝ ቮይስ ኦፍ አሜሪካ ሰማንያ በመቶ የምንሆነው ተቆጥረን እቤት ነው እየሰራን ያለ ነው አንዳንድ እንዳንተ ያሉ ተቆጥሮ የቀሩ ሰዎች አሉ ከቢሮ እኛን ለማነጋገርም እና ከማክሰኞ ጀምሮ ነው እንግዲህ ቤት ያለ ነው። ግን ዞሮ ዞሮ ይሄም የመጣበት አጠቃላይ ኮሮና ቫይረስን ለመከላከል እንደሆነ ይታወቃል። ከዛም በተጨማሪ ደግሞ እኛም ቢሮ ውስጥ ከኢንጂነሮቹ አንዱ ሁለት ነበሩ፣ ሊገኝባቸው ይችላል ተብለው ወደ ምርመራ የሄዱት የተጠረጠሩት ሁለት ነበሩ። አንዱ አሁን እንግዲህ እንዳለበት ኮሮና ቫይረስ ተረጋግቷል። እንደምንገምተው ከሆነ በአጠቃላይ መስሪያ ቤቱ ተዘግቶ ይጸዳል። መቼ እንደሚሆን አላውቅም፣ ነገር ግን በዚህ በቅዳሜና እሑድ ወይንም ከሰኞ ጀምሮ በአጠቃላይ ከቤት ነው የምንሰራው ማለት ነው። ፕሮግራማችንን አድማጮቻችን የሚከ የሚከታተሉት ኦንላይን ይሆናል፣ ወይንም ደግሞ አሃዱ ሬዲዮ ላይ እኛ እንቀጥላለን። ፕሮግራማችን ከቤታችን እየሰራን ማስተላለፋችንን እንቀጥላለን። ግን ሬዲዮም ላይ ደግሞ አንዳንድ እንደምታውቀው ጥሩ ጥሩ ፕሮግራሞች የሆኑ አንድ ጊዜ ብቻ የተደመጡ መርጠን መርጠን ደግመን ለማሰማት አዘጋጅተናል። ትዝታ አመሰግናለሁ። እንግዲህ ባልደረባችንም ፈጥኖ ያገግማል ብለን ተስፋ እናደርጋለን፣ እንጸለያለን። ሁላችንም እስቲ ወደ አጠቃላይ የዩናይትድ ስቴትስ ሁኔታ መለስና፣ ምን ይመስላል ለመሆኑ የኮቪድ-19 ሁኔታ ዛሬ በአጠቃላይ እንደምታውቀው ይሄ ቫይረስ ዩናይትድ ስቴትስን እጅግ ያስደነገጠ ሳይጠበቅ የደረሰ ነው የሚመስለው። መምሰል ብቻ ሳይሆን እንደዚህም ነው ባለስልጣናቱ የሚናገሩት። እና ለምሳሌ በኢኮኖሚ ደረጃ የዳው ጆንስ የገንዘብ ማዕከል በየጊዜው ውድቀትን እያሳየ ነው። ንግዶች እየተዘጉ ነው። ሬስቶራንቶች፣ ሱቆች ከአስር ሰው በላይ አንድ ቦታ አይቁም ስለተባለ ምናልባት ምግብ መሸጫ ግሮሰሪዎች በስተቀር ተከፍቶ የምታየው ነገር የለም። እና ክተት ተብሎ ያው ህዝቡም ደግሞ ቤት ነው ያለው፣ ከቤቱ ነው የሚታየው። እንግዲህ ንግዶችን በተመለከተ ለምሳሌ የዚህ ሀገር የጀርባ አጥንት ናቸው ተብሎ የሚታሰቡ ኩባንያዎች፣ የመኪና ኩባንያዎች ለምሳሌ እንደ ጀነራል ሞተር፣ ፎርድ ላልታወቀ ጊዜ ፋብሪካዎቻቸውን እንደሚዘጉ ሰራተኞቻቸውንም እንደሚያሳርፉ ነው። ሌሎችም ትናንሽ ቢዝነሶች፣ ትላልቅ የንግድ ተቋማት በሙሉ ሰራተኞቻቸውን ቤት እንዲውሉ አድርገዋል። ይሄ ደግሞ በህዝቡ ላይ የሚያመጣው የኢኮኖሚ ድንገተኛ አደጋ ወይንም መከራ እየታየ ነው። በዚህም ምክንያት እንግዲህ ፕሬዚደንቱም የየክፍለ ሀገሩ ገቨርነርስ አስተዳዳሪዎችም የራሳቸውን እርምጃ እየወሰዱ ነው። ህዝቡን የሚረዱበት እስቲ ምንድን ናቸው እነዛ ምላሽ የሚመስሉት? እንግዲህ ትላንትና ማታ እንደዚሁ በአስቸኳይ ፕሬዚደንቱ ያዘዙት አለ አንድ ትሪሊዮን ዶላር በየጊዜው በሶስት ተከፍሎ ለህዝብ እንዲደርስ አልጸደቀም፣ እንጂ እያንዳንዱ ከስራው የተገለለ አሜሪካዊ አንድ ሺህ ዶላር እንዲሰጠው የሚል አለ። እሱ እንግዲህ በኮንግረስ እስካሁን የጸደቀ አይመስለኝም። በሀሳብ ደረጃ ነው የቀረበው። አዎ። እና ሌላው ደግሞ አንኢምፕሎይመንት ኢንሹራንስ የሚባል ነገር አለ። የስራ አጥነት መርጃ ስራ ለሌላቸው ስራ የሌላቸው ሰዎች በምንሰራበት ጊዜ ለዛ ድንገተኛ ሁኔታ የምናበረክተው ገንዘብ ነው፣ መንግስት የሚሰጠን አይደለም። እና እሱን ማመልከቻ እየሞሉ እያንዳንዱ ሰራተኛ ከስራው የተገለለ ያንን እንዲያገኝ ተፈቅዷል። ያ ደግሞ እንዳይጎድል ወደዛ ገንዘብ ማከማቻም ገንዘብ እየተጨመረ ነው ያለው። የአሜሪካ ፕሬዚደንት እንደዚሁ በየቀኑ መግለጫ ይሰጣሉ በዚሁ በኮቪድ አስራ ዘጠኝ ምክንያት። ልክ ነው ፕሬዚደንት ትራምፕ፣ ሰለሞን እንደምታውቀው፣ መጀመሪያ ገደማ ላይ በማጣጣል ነገሩን እንደው በማሳነስ እየተናገሩ ብዙም ትኩረት አልሰጡትም ነበር። አሁን ግን د مهرباني هو نه چیلال አሁን ግን ትልቅ ትኩረት እየሰጡት ነው። በየቀኑ እየወጡ መግለጫ እየሰጡና አሳሳቢነቱን ለህዝብ እየተናገሩ ነው። እሳቸው እንደው አጠር ያለ ነገር ይናገሩና ባለሙያዎቹ እንደና አንቶኒ ፋውቺ ያሉት የብሔራዊ ጤና ኢንስቲቱቱ ዳይሬክተር፣ እንዲሁም ሌሎች ደግሞ በዚህ መስክ ሊቅ የሆኑ መጥተው ያስረዳሉ ህዝቡን። እንደምታውቀው እዚህ ዩናይትድ ስቴትስ ውስጥ አሁን ቫይረሱ አስር ሺህ ሰው አጥቅቷል። እዛ ደርሷል በየቀኑ ነው የሚጨምረው ከዛም በላይ ደግሞ አንድ መቶ ሀምሳ የሚሆኑ ሰዎች ሞተዋል እስካሁን ድረስ። ይሁን እንጂ አንድ መቶ አንድ የሚሆኑ ደግሞ እንዳገገሙ እነሱ አሀዙን በየጊዜው ይሰጣሉ። ይህ እንግዲህ ከዓለም ጋር ሲነጻጸር በዓለም ላይ ወደ ሩብ ሚሊዮን ሕዝብ ነው በዚህ ቫይረስ የተጠቃው። ከነዚህ ደግሞ ወደ ዘጠኝ ሺህ በላይ ሞቷል። ወደ ሰማንያ ስድስት ሺህ ሰው ደግሞ ድኗል። በየጊዜው አሀዙ ይሰጣል። ሌላ ልነግርህ የፈለግኩት ምንድን ነው፣ ከዝግጅት ደረጃ ዩናይትድ ስቴትስ ውስጥ ሆስፒታሎቹ ይሄ ለሁሉም አስገራሚ ሆኖ ነው የታየው። ዝግጅት የላቸውም። በቂም አልጋ የላቸውም ይህን ያህል ህዝብ ለማስተናገድ ለምሳሌ ለነርሶች እና ለሐኪሞች መከላከያ የሚሆኑ ጭንብል አፍንጫ ላይ የሚጠለቅ ወይንም የእጅ ጓንት የላቸውም እና እየየ እየተባለ ነው። በጣም ብዙ ሰው ነው ያስደነቀው እሱ። እንዴት አሜሪካን የምታክላለ ሐኪሞች እየታመሙ ነው በዚህ በሽታ። ነርሶችም እየታመሙ ነው። ጡረታ የወጡ ነርሶች ደግሞ እየተጠየቁ ነው ወደ ስራ እንዲመለሱ ሌላ ዛሬ የተነገረው እና በጣም አሳሳቢ የሆነው በዩናይትድ ስቴትስ ሚዲያ በጣም እየተናፈሰ ያለው ምንድን ነው፣ ቀድሞ ይሄ ቫይረስ የሚያጠቃው እድሜያቸው ገፋ ያለውን ነው፣ ከሰባ አምስት ወይንም ከሰማንያ በላይ የሆኑ እናም የቆየ ህመም ያለባቸው እየተባለ ነበረ የሚነገረው። አሁን ፈረንሳይ ውስጥ የተጠና ጥናት እንደሚያሳየው ከአስራ ስምንት እስከ ሀምሳ አራት የሆነ ሰዎች እድሜያቸው አርባ በመቶ የሚሆኑት ታማሚዎች ናቸው። አውሮፓ ስለዚህ አሁን ወጣቶቹንም በጣም እያስጠነቀቁ ነው። አሜሪካው የዩናይትድ ስቴትስ ፕሬዚደንት የጦርነት ጊዜ ሁኔታ አውጀዋል በሀገሪቱ ላይ ልክ ነው። የጦርነት ጊዜ ነው ተብሏል። የጦርነት አውጀዋል። ኮሮና ጦርነት ከፍቶብናል በሚል መንፈስ ነው ሁሉ ሰው እየተንቀሳቀሰ ያለው አሁን ለምሳሌ እጅግ ተጠቆ የሚባሉት አንዱ ኒውዮርክ ከተማ ነው። ኒውዮርክ ከተማ ከሁለት ሺህ በላይ አሁን እንግዲህ ወደ ሶስት ሺህ እየሄደ ነው ኮሮና ቫይረስ እንዳለበት የታወቀ ሰው። ከዛ ሌላው ሳንፍራንሲስኮ ነው። ሳንፍራንሲስኮ ሳንፍራንሲስኮ በሩን ግጥም አርጎ ዘግቶ ወደ አስር ሚሊዮን የሚሆኑ እዛ ካሊፎርኒያ አካባቢ በትዕዛዝ ሰዎች ቤታቸው እየዋሉ ቫይረሱን ለማስቆም እርምጃ እያሳዩ ነው።